የተባበሩት መንግስታት ድርጅት የቡሩንዲ መንግስት አስከፊ የሰብአዊ መብት ጥሰት ፈጽሟል ሲል ወነጀለ። የቡሩንዲ ፕሬዝደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ካስታወቁ ከጎርጎሪዮሳዊው ሚያዝያ 2015 ዓ ም በኋላ በሀገሪቱ በተካሄደው ተቃውሞ ወቅት ከጸጥታ ኃይላት ጋር በተፈጠረው ደም አፋሳሽ ግጭት ከ500 እስከ 200 የሚሆን ሰው መገደሉ የሚታወስ ሲሆን ከዚያ በኋላ ነበር የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት መስከረም 2016 ዓ ም ላይ የቡሩንዲን ጉዳይ የሚመረምር ሶስት አባላት ያሉት አንድ መርማሪ ቡድን የሰየመው ኮሚሽኑ ተቃውሞ የወጡ ለተገደሉበት ተግባር የሀገሪቱን መንግስት ተጠያቂ አድርጓል ይሁንና ሶስቱ የተባበሩት መንግስታት ድርጅት መርማሪዎች የቡሩንዲ መንግስት የመግቢያ ቪዛ ስለከለከላቸው ወደዝችው ሀገር በመጓዝ ምርመራቸውን ለማካሄድ አልቻሉም። ስለዚህ በሳምንቱ መጀመሪያ ይፋ ላደረጉት የምርመራ ውጤት መረጃቸውን ያሰባሰቡት ወደ ቡሩንዲ ጎረቤት ሀገራት ከተሰደዱት መካከል ከ500 የሚበልጡትን በማነጋገር ነው። ውዝግቡ ከሁለት ዓመታት በፊት ከተነሳ ወዲህ ወደ 400 ሺህ የቡሩንዲ ዜጎች ከሀገራቸው ሸሽተዋል። በተባበሩት መንግስታት ድርጅት ግምት መሠረትም እስከ ጎርጎሪዮሳዊ 2017 ዓ ም መጨረሻ የስደተኞቹ ቁጥር ወደ ግማሽ ሚሊዮን ይደርሳል። የተባበሩት መንግስታት ድርጅት መርማሪዎች ባወጡት ውጤት ብዙዎቹ የቡሩንዲ መንግስት የኃይል እርምጃ ሰለባ መሆናቸውን አስታውቀዋል። ባለፉት ሁለት ዓመታት ተቃውሞ ለማሰማት አደባባይ የወጡ ሰልፈኞች፣ የመንግስት ተቃዋሚዎች፣ ጋዜጠኞችና የመብት ተሟጋቾች የቁም ስቅል ማየታቸውንና የፖሊስ የዘፈቀደ እስራትና እገታም ሰለባ መሆናቸውን የተባበሩት መንግስታት ድርጅት መርማሪ ኮሚሽንን የመሩት ፋታ ኡጎዌርጉዝ አስታውቀዋል። ዓለም አቀፍ ሕግን የጣሱት እርምጃዎች የተፈጸሙት በቡሩንዲ የስለላ ድርጅቶች በብሔራዊ ፖሊስ በጸጥታ ኃይላትና በጦር ኃይል ወኪሎች ነው። ይሁንና በተወሰኑ የመብት ጥሰቶች ኢምቦኔራ ኩሬ በመባል የሚታወቁት የገዢው ሲኤንዲዲ ኤፍዲዲ የወጣቶች ሊጋ ሚሊሺያዎችም በቀጥታ ወይም በተዘዋዋሪ መንገድ ተሳታፊዎች ነበሩ። ብዙዎቹ ስደተኞች በቡሩንዲ ጥሰት ፈጻሚዎቹን ለፍርድ የሚያቀርብ ነፃ አካል እንደሌለ ቃላቸውን ለመርማሪዎቹ በሰጡበት ጊዜ ተናግረዋል። በዚህም የተነሳ የተባበሩት መንግስታት ድርጅት ዘገባን ያወጡት መርማሪዎች ፕሬዝዳንት ፒየር ንኩሩን ዚዛና ተከታዮቻቸው የጸጥታ ኃይላት ለፈጸሙት ጥሰት መቀመጫውን በሄግ ኔዘርላንድስ ባደረገው ዓለም አቀፍ የጦር ወንጀል መዳኛ ፍርድ ቤት በምህፃሩ አይሲሲ በኃላፊነት እንዲጠየቁ ሀሳብ አቅርበዋል። ዓለም አቀፉ ፍርድ ቤት የቡሩንዲን ጉዳይ ለመመልከት ከወሰነ በአፋጣኝ እርምጃ መውሰድ ይኖርበታል። ምክንያቱም ቡሩንዲ ባለፈው ጥቅምት 2016 ዓ ም ከአይሲሲ እንደምትወጣ በማስታወቋ፣ ይኸው ዕለት ካለፈ አይሲሲ በቡሩንዲ ላይ ክስ ሊመሰርት የሚችለው በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ትእዛዝ ብቻ ይሆናል። የመርማሪው ቡድን ያቀረበውን ወቀሳ ግን የቡሩንዲ መንግስት ወገንተኛና ፖለቲካዊ ምክንያት ያለው ነው በሚል አጣጥሎታል። በዚህም የተነሳ የራሱን መርማሪ ኮሚሽን ለማቋቋም መወሰኑን የሀገሪቱ የሰብአዊ መብት ጉዳይ ተመልካች ሚኒስትር ማርቲን ኒቫይ ባንዲ አስታውቀዋል። አሁን የተባበሩት መንግስታት ድርጅት መርማሪ ኮሚሽን ያወጣውን ዘገባ የሚጻረር ጽሁፍ እናዘጋጃለን። ወንጀል የፈጸሙ ካለቅጣት እንዳይታለፉ መንግስት ብዙ ጥረት ማድረጉን እናሳያለን። በህጉ መሰረት መቀጣት ይኖርባቸዋል። ወደ ቡሩንዲ በመምጣት ምርመራ ማካሄድ ግን ያለም አቀፉ የጦር ወንጀል መዳኛ ፍርድ ቤት አይሲሲ ተግባር አይደለም። መፍትሄው የቡሩንዲን የፍትህ አውታር መርዳት ብቻ ነው።